መሳይ ከድሬዳዋ እንደምን ዋልክ? በድሬዳዋና አካባቢው ላይ ከሶስት ቀናት ጀምሮ ከፍተኛ ስጋት፣ ውጥረት እንዳለ ይሰማል። ዛሬ ድሬዳዋ እንዴት ዋለች? በአካባቢው ላይ የመከላከያ ሰራዊትም እንደገባ ተሰምቷል። ያው እንግዲህ አዜብ እንዳልሽው ሶስት ቀን ያክል አካባቢ የአካባቢዎች ድሬዳዋ፣ ሐረር እንደዚሁ ምስራቅና በምዕራብ ሐረርጌ ባሉ አካባቢዎች ላይ የነበረው ሁኔታ ብዙም ደስ አይልም። መንገዶች ተዘግተው አጠቃላይ እንቅስቃሴ ቆሞ ነበረ። ይሄ እንግዲህ ከሁለት ቀን በፊት በተወሰነ መልኩ መሻሻል ታይቶበታል። ከዛ በኋላ ግን በተለይ ድሬዳዋ የነበረው ሁኔታ ትናንትና ድረስ ብዙም የተረጋጋ ነገር የሚታይበት አልነበረም። ከትናንት ወዲያ እንግዲህ እንደሚታወቀው የመከላከያ ሰራዊት እነዚህ ችግሩ ያልተረጋጋባቸው አካባቢዎች መግባቱ በፌዴራል ደረጃ ተገልጿል። መከላከያ ሰራዊት መኖሩንም ከተማ ውስጥ እያየ ነው። ግን በተለይ ድሬዳዋ ላይ በተወሰኑ አካባቢዎች ላይ የነበረው ሁኔታ ሰላሙ ብዙም እየተረጋጋ አይደለም። ህብረተሰቡ ከነበረበት ስጋት ሳይወጣ እንደዚሁ ውጥረት እንደነበረ ነው የሚቆየ። ዜዳዋ ላይ ለየት ባለመልኩ የሀይማኖት መልክ የነበረው እንቅስቃሴ አለ። ይህንም በመንግስት በኩልም የተገለጠ ቢሆንም እኔም እንግዲህ የከተማው ነዋሪ እንደመሆኔ ያየኋቸው ነገሮች ነበሩ። በትናንት በስቲያ በተለይ በዚህ ገለተስፋ ስፋ በሚባለው አካባቢ የመጀመሪያ አካባቢ በአንድ መስጊድ ላይ ቃጠሎ ሊደርስ ነው ወይም ሊያደርሱ የመጡ አካላት አሉ በሚል ጥሪ ተደርጎ በርካታ ሰዎች ከአካባቢ ወደዛ ሄደው ነገሮች ውጥረታቸው የበለጠ የተካረረበት ነበር። ነገር ግን ቃጠሎ በተግባር የተፈጸመ አይደለም። በሌሎች የኦርቶዶክስ የእምነት ተቋማት ላይም በተመሳሳይ ሁኔታ የተመሳሳይ የማቃጠል አደጋ ሊደርስ ነው የሚል ነገር በሰፊው ነው ከተማ ውስጥ የሚነዛው። ይህንን አስመልክቶ የየእምነቱ ሰዎች እነሱ ብቻ ሳይሆኑ አንዱ የእምነት ተከታይ የሌላውን እምነት ተቋሚ የሚጠብቅበት ነገሮች እንዳሉ ተመልክቻለሁ። ከዛ ውጭ ግን ስጋቱ መኖሩን የሚያሳየው ሌላኛው ነገር የእምነት ተቋማትን የመከላከያ ሰራዊት፣ በተለይ ስጋት አለባቸው የሚባሉ ቦታዎችን የመከላከያ ሰራዊት ተቋሚነት እየጠበቀ ያለበትን አይነት ነገር ተመልክቻለሁ። ይሄ እንግዲህ ዝም ብሎ የፈጠራ ነገሮች ናቸው። እስካሁን ድረስ ድሬዳዋ ላይ በዚህ ደረጃ የተቃጠለ የእምነት ተቋም የለም። በሀረር ያለው ሁኔታ ስ እንዴት ነው በሀረር ያለው ሁኔታ እንግዲህ እዛ አካባቢ ያሉ ሰዎችን በስልክ አንዳንዶቹን አግኝቼ ለማረጋገጥ እንደሞከርኩት የከተማው እንቅስቃሴ እና በተለይ አንዱ በጣም ውጥረት የነበረበት የሰው ሕይወትም ያለፈበት ግጭት የተከሰተበት ከተማ ነው እና ሀረር እዛ የነበረው ሁኔታ ከድሬዳዋ በአንጻሩ ሁሉ የተሻለ መረጋጋት የታየበት ነው። እንዲያውም የክልሉ ከፍተኛ መራሮች በፕሬዚዳንቱ የሚመራ ውይይት ጭምር ከተለያዩ ሰዎች ጋራ ከዛ በኋላ ዛሬ ላይ ሲካሄድ ነው የዋለው። የሀረር ሁኔታ እንግዲህ በአንጻሩ እንደዚህ የተሻለ ነው። ምስራቅ ሀረርጌ በዋናነት የመንገድ መዘጋት እና ከዛ ውጪ በተለይ በሮዳ አካባቢ ብዙ ሰዎች ሕይወት ያለፈበት የግጭት ውጤት የታየበት ነው እና እዛ አካባቢ የሞቱ ሰዎች ሳይከበሩ ለቀናት ቆይተው ነበር። ይህ ጊዜ በተወሰነ መልኩ ውጥረቱን አባብሶት ነበር። እዛው አካባቢ የቀብር ስነ ስርዓታቸው መጠቀሙ ሰምቻለሁ። እንግዲህ ትራንስፖርት፣ እንቅስቃሴው ሁሉም ከሰሞኑ በተሻለ ሁኔታ ይህ ጥሩ ነው። በድሬዳዋ የንግድ ተቋማት፣ ትምህርት ቤቶች ስራቸውን ጀምረዋል። ድሬዳዋ ለየት ያለው ነገር የትምህርት እንቅስቃሴ ያልተጀመረ ምክንያቱም አሁንም ውስጥ ውስጡም በተለያየ መልኩ የሚናፈሱ ውጅንብር ወሬዎች አሉ። የትራንስፖርት አገልግሎቱ በተለይ እስከ ምሽት አንድ ሰዓት ድረስ በተሻለ ሁኔታ አለ። ከዛ በኋላ ግን ህብረተሰቡ ከተማ ውስጥ የሚታይበትም አግባብ የለም ሁሉም የከተማዋ መንገዶች በቃ አንድ ሰዓት ተኩልና ከሁለት ሰዓት በኋላ ሁሉም ሰው ወደ የቤቱ ገብቶ እንግዲህ የሚሆነውን ነገር እየጠበቀ የከተማ ይዘት ያለው እንቅስቃሴ አይታይም የንግድ ተቋማት በተወሰነ መልኩ አሁን ስራቸውን የጀመሩበት ሁኔታ አለ ከስጋት ያሎቱ ግን አንዳንድ የንግድ ተቋማት አሁን ስራቸውን በአግባቡ እየሰሩ አደለም በቦታው ላይ የመከላከያ ሰራዊት መግባት ለህዝቡ ለነዋሪው እፎይታን አልሰጠውም ከእንደው ከስጋቱ ባሻገር ማለት ነው። የመከላከያ ሰራዊት እንግዲህ ትናንት ወዲያ ነው በይፋም በሰፊው ከተማውን ተቆጣጥሮ እንቅስቃሴ ጀምረው። ነገር ግን መከላከያ ሰራዊት መግባት ሙሉ በሙሉ ህብረተሰቡ በቃ ይህን ችግር ፈቶልናል ብሎ እንዲንቀሳቀስ ያስቻለው አይመስልም። ሰራዊቱ መግባት ግን ከተማው ላይ በጣም በከፍተኛ ሁኔታ አደጋ እንዛቡበት የነበረውን ነገር ቀርቶታል። ሰራዊቱ በሁሉም የከተማው አካባቢዎች ላይ በተሽከርካሪ፣ በተለያየ መልኩ እንቅስቃሴዎች እያደረገ ያሉ ሁኔታዎችን እየተከታተለ ነው። በርካታ ሰዎችም ከዚህ ድርጊት ጋር በተያያዘ ተጠርጥረዋል የተባሉ ሰዎች ከዚህኛውም ከዛኛውም አካባቢ በቁጥጥር ስር እየዋሉ ያሉበት አግባብ አለና ይሄ ይሄ እንግዲህ በአንጻሩ ዛሬ ላይ ያለው ሁኔታ ሰላማዊ እንዲመስል አድርጎታል። መሳይ ተክሉ ከድሬዳዋ ለሰጥህን ቃለ ምልልስ በጣም አመሰግናለሁ። አመሰግናለሁ።